ከእነ ችግሮቹም ቢሆን ትንንሽም ሆንን ትላልቅ ሀብታምም ሆነን ድሃ ሀገሮች የጋራ ትልሞቻችንን ለማራመድ እና በጋራ የሚያጋጥሙንን ችግሮች በጋራ ለማስወገድ በውጤታማነት የምንሠራበት ብቸኛው ዓለም አቀፍ መድረክ ነው። ጠቅላይ ሚኒስትር ኃይለማርያም ማርያም ደሳለኝ ናቸው። በትላንትናው ዕለት በሰባኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ካሰሙት ንግግር የተወሰደ ነው። በአብይ ርዕሳችን ይኖረ ከዛ ይተላለፍልናል እናሰማለን። ሌሎች ቅንብሮችና ዘገባዎችም አሉን። የዕለቱ መደበኛ ዝግጅቶች ሐኪሞን ይጠይቁ፣ ንግድና ምጣኔ ሀብት በልዩ ልዩ ርዕሶች ላይ ካተኮሩ ቅንብሮቻቸው ጋር በሁለተኛው አጋማሽ ጠብቋቸዋል። ጤና ስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ማክሰኞ መስከረም 18 2008 ዓ ምት ዝግጅታችን ጋር ተረኛ አስተናጋጆች አሉላ ከበደና አዳነች ፍስሀዬንን ከፕሮግራም አቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲስ ራንስ ሪኮስ ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜናዎች። መልካም ምሽት። ፕሬዚደንት ኦባማ የዓለም መሪዎች እስላማዊ መንግስት ነኝ የሚለውን ኃይል ለማሸነፍ ተጨባጭ እርምጃ እንዲያቀርቡ ከጠየቁ አንድ ዓመት አልፏል። ፕሬዚዳንቱ ታዲያ በጽንፈኛ ቡድን ላይ የሚካሄደው ትግል ቀላልና በአጭር ጊዜ የሚያበቃ እንዳልሆነ ዛሬ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ አስገንዝበዋል። እስላማዊ መንግስት ነኝ ስለሚለው ቡድንና ጽንፈኝነትን ለመዋጋት ስለሚቻልበት ሁኔታ ለመነጋገር በጉባኤው ጎን የተደረገውን የመሪዎች ስብሰባ የመሩት ፕሬዚደንት ኦባማ ቡድኑን ለማጥፋት ተልእኮ ጥሪ ከአንድ አመት በላይ ከአንድ መቶ በላይ የሚሆኑ ሀገሮችና ተቋማት ምላሽ እንደሰጡ ገልጸዋል። ናይጄሪያ፣ ቱኒዥያ እና ማሌዥያ በሶሪያና በኢራቅ ያለውን እስላማዊ መንግስት ነኝ የሚለውን ቡድን ከሚዋጉት በዩናይትድ ስቴትስ የሚመሩት ስልሳ አባላት ጋር እንደተቀላቀሉ ፕሬዚደንት ኦባማ ገልጸዋል። በሌላ ተያያዥ ዜና ዩናይትድ ስቴትስ እስላማዊ መንግስት ነኝ በሚለው ቡድን ቀንደኛ መሪዎች ላይ ና በሂሳብ ወይም በፋይናንሳዊ አሀዝ ላይ የገንዘብ ማዕቀብ እንደጣለች ዛሬ ያስታወቀች። የውጭ አሸባሪ ቡድኖች በተባሉና በግለሰቦችም ላይ ማዕቀቡን ትላለች። ዩናይት ስቴትስ የገንዘብ እና የውጭ ጉዳይ ሚኒስትሮች በአጠቃላይ በ ሰላሳ ሰዎች ና ቡድኖች ላይ ነው ይህን ማዕቀብ የጣሉት። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማና የሩሲያው ፕሬዝደንት ቭላዲሚር ፑቲን በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ትላንት ፊት ለፊት በተገናኙበት ወቅት ስለ ሶሪያ ጉዳይ ተነጋግረዋል። የሶሪያው ፕሬዝደንት ባሻር አልአሳድ ሚናን በሚመለከት ሊስማሙ አልቻሉም። ይሁንና በወታደራዊ እንቅስቃሴ ላይ አንዳቸው በሌላው ላይ ላለመግባት ተስማምተዋል። ሁለቱ መሪዎች ለዘጠና ደቂቃዎች ያህል ከተነጋገሩ በኋላ የስብሰባው ዓላማ አንደኛው ሌላውን በክርክር ለማሸነፍ ሳይሆን በሶሪያ ስላለው ሁኔታ ማድረግ ስለሚቻለው ጉዳይ ለመነጋገር ነበር ሲሉ አንድ ከፍተኛ የዋይት ሀውስ ቤተ መንግስት ባለሥልጣን አስገንዝበዋል። የሁለቱ መሪዎች ውይይት ጭምትና በስራ ጉዳይ ላይ ያተኮረ ነበር ያሉት ባለሥልጣን መሪዎቹ ከአንድ ዓመት በላይ ለሆነ ጊዜ ፊት ለፊት ተገናኝተው ሲነጋገሩ ለመጀመሪያ ጊዜ እንደሆነ አውስተዋል። የሩሲያ ዓላማ እስላማዊ መንግስት ነኝ የሚለውን ቡድን መዋጋትና የሶሪያ መንግስትን መደገፍ እንደሆነ በውይይቱ ግልጽ ሆኗል ብለዋል ባለስልጣኑ። የሩሲያ ወታደራዊ ኃይል እስላማዊ መንግስት ነኝ የሚለውን ቡድን በመዋጋት ላይ የሚያተኩር ከሆነ መልካም ሊሆን ይችላል። ይሁንና ወታደራዊ ኃይላቸው ፕሬዚደንት ባሻር አልአሳድን ህዝባቸውን እንዲታገሉ የሚያጠናክር ከሆነ አሉታዊ ይሆናል ሲሉ ባለስልጣኑ አሳስበዋል። የማዕከላዊ አፍሪካ ሪፐብሊክ ጊዜያዊ መሪ ካትሪን ሳምባ ፓንዛ የሀገራቸውን ዋና ከተማ ትርምስ ውስጥ በአስገባው ግጭት ሳቢያ ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ አስቀድመው ተመልሰዋል። ባንጊ ውስጥ በክርስቲያኖች እና በእስልምና እምነት ተከታዮች መካከል ለሶስት ቀናት ያህል በተካሄዱ ግጭቶች በርካታ ሰዎች መገደላቸው ነው የተዘገበው። ግጭቱ የተጫረው አንድ የእስልምና እምነት ተከታይ ከሞተ በኋላ ነው። በብዙ መቶዎች የተቆጠሩ እስረኞች ላማታ በዋና ከተማይቱ ከሚገኝ እስር ቤት አምልጠዋል። ተቃዋሚዎች በመሀል ከተማ ወደሚገኝ ፕሬዚዳንታዊ ቤተመንግስት ቤተ መንግስት ለመሄድ በተሰባሰቡበት ወቅትም እስካሁን በተረጋገጠው ሶስት ሰዎች ተገድለዋል። የተባበሩት መንግስታት ድርጅት የሰላም ጠባቂዎች በተሰበሰቡ ህዝብ ላይ ተኩሰዋል በማለት ተቃዋሚዎችን ይከሳሉ። የሰላም ጥበቃው ተልዕኮ ሀይል ግን ወታደሮች በተቃዋሚዎች ላይ አልተኮሱም ነው የሚለው። የአሜሪካ ድምጽ ዘጋቢ ሊሳ ሽላይን ከጄኔቫ ያደረሰችን ዘገባ ዝርዝሩን ይዟል። ትዝታ በላቸው ታቀርበዋለች። በማዕከላዊት የአፍሪቃ ሪፐብሊክ በግጭቶችና በአጸፋ ጥቃቶች ካለፈው ቅዳሜ ጀምሮ ቢያንስ 37 ሰዎች እንደሞቱ ከመቶ በላይ ሌሎች እንደቆሰሉ የመንግስታቱ ድርጅት ዘገባ ያመለክታል። ባንጉዌ ውስጥ ባለፈው ቅዳሜ አንድ ሙስሊም ወጣት በመገደሉ የተቀጣጠለውን ግጭት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጠንከር ባሉ ቃላት አውግዘዋል። ትላንት ሰኞ ወደ አምስት መቶ የሚሆኑ እስረኞች ከዋናው የባንጉዌ እስር ቤት ማምለጣቸውም ለህዝብ ደህንነት አሳሳቢ መሆኑን ተናግረዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ወታደሮች ሰላም ለማስፈን በከተማዋ ውስጥ ሰፍረዋል። የተባበሩት መንግስታት የስደተኞች መርጃ ድርጅት የዩኤንኤችሲአር ቃል አቀባይ ሊዮ ዶብስ በማዕከላዊ ባንጉይ ተኩስ ስለሚሰማ አሁንም ውጥረት እንደሰፈነ ነው ብለዋል። አሁን በባንጉይ እያየነው ያለነው ሁከት እንደ አውሮፓ አቆጣጠር በ2013 እና 2014 ወደ ነበረው የእርስ በርስ ግድያና በብዙ ሺዎች የሚገመቱ ሰዎች ቤት ንብረታቸውን ለቀው የተሰደዱበት የጨለማ ጊዜ እንዳይመልሰን ፍርሃት አለን። በተለይም ካለፈው ቅዳሜ ጀምሮ ቀያቸውን ለቀው የሸሹትን በሺዎች የሚቈጠሩ ሰዎች እስካሁን መድረስ ባለመቻላችን ሁኔታው አሳስቦናል። በማዕከላዊት የአፍሪቃ ሪፐብሊክ ፕሬዝደንታዊ ምርጫ እንደ አውሮፓ አቆጣጠር ለፊታችን ጥቅምት 18 ተቀጥሯል። ጊዜያዊዋ የአገሪቱ ፕሬዝደንት ካትሪን ሳምባ ፓንዛ በኒውዮርክ የሚካሄደውን የተባበሩት መንግስታት ድርጅት ጠቅላላ ጉባኤ አቋርጠው ቀውሱን ለማብረድ ወደ አገር ተመልሰዋል። በአገሪቱ 27400 ሰዎች ከቤት ንብረታቸው እንደተፈናቀሉና አስቸኳይ የሰብአዊ እርዳታ እንደሚያስፈልጋቸው የተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር ገልጿል። የቡርኪና ፋሶ ወታደራዊ ኃይል በመዲናይቱ የሚገኘው ፕሬዝዳንታዊ የክብር ዘብ ሰፈር አካባቢ ያሉትን መንገዶች ዘግቷል። የክብር ዘቡ ኃይል የሞከረው መፈንቅለ መንግስት ከከሸፈ በኋላ መሳሪያ አላወርድም ብሏል ሲል ወታደራዊ ኃይል ትላንት አስታውቆ ነበር። በዋጋድጉ የአሜሪካ ድምጽ ሬዲዮ ዘጋቢ ኤሜሊ ሎብ ወደ የክብር ዘቡ ኃይል ሰፈር በሚያመሩ መንገዶች ሁሉ ዛሬ ወታደሮች መሰናክሎች ሲሰሩ ማየቷን ገልጻለች። መኪኖችንና እግረኞችን ከአካባቢው ሲመልሱ ማየቷንም አክላለች። በመዲናይቱ ቶክስ እንደሌለና የከተማይቱ ነዋሪዎች የተረጋጉ እንደሚመስሉም ጠቁማለች። የቡርኪና ፋሶ ጊዜያዊ መንግስት የክብር ዘቡን ኃይል ባለፈው አርብ በኦፊሴል በትኖታል። ባለፈው ሳምንት የመፈንቅለ መንግስቱን ሙከራ ለማቆም በተደረገው ስምምነት መሰረት የክብር ዘቡ ኃይል መሳሪያ ለማውረድ ተስማምቶ ነበር። ይሁንና ትላንት ሰኞ መሳሪያቸውን ከማስረከባቸው በፊት ለራሳቸውና ለቤተሰቦቻቸው ደህንነት ዋስትና እንዲሰጣቸው ጠይቀዋል። የአፍጋኒስታን ብሔራዊ ጸጥታ ኃይል በዩናይትድ ስቴትስ የአየር ድብደባ እየታገዘ ከታሊባን ጽንፈኞች እጅ የወደቀችውን ኩንዱዝ የተባለችውን የሰሜን ምስራቅ ከተማ ለማስመለስ ዛሬ የጥቃት ዘመቻ ከፍተዋል። ሲቪሎች የሚገኙባቸው በርካታ ሰዎች ስለሞቱበትና ስለቆሰሉበት ውጊያ ሁለቱም ወገኖች እርስ በርሶ የሚቃረን ዜና እያሰሙ ነው። የአፍጋኒስታን የመከላከያ ሚኒስትር የኮማንዶ ክፍል ያለባቸው የአገሪቱ የጸጥታ ኃይሎች ኩንዱዝ ከተማ ለመግባት ዛሬ ማለዳ በታሊባኖች ላይ ጥቃት እንደከፈቱ ተገልጠዋል። ይህ የመከላከያ ሚኒስቴር ባቀረበው ጥያቄ መሰረት የዩናይት ስቴትስ ተዋጊ አውሮፕላኖች የአማጽያኑን ይዞታ እንደደበደቡም ተጠቁሟል። ዩናይት ስቴትስ የሚመራው የናቶ ማለትም የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ጥምረት ኩንዱዝ አካባቢ የአየር ድብደባ ማካሄዱን አረጋግጧል። የአፍጋኒስታን ፕሬዚዳንት አሽራፍ ጋኒ ካቡል ሆነው ለጋዜጠኞች ሲናገሩ ብሔራዊ ኃይል በፍጥነት ተቀንሶ በርካታ ሕንጻዎች ተቆጣጥረዋል ብለዋል። የአየር ድብደባው በአማጽያኑ ላይ ጉዳት አድርሰዋል ሲሉም ተናግረዋል። አያይዘውም የታሊባን አማጽያን የኩንዲዝ ከተማ ነዋሪዎችን ለመከላከያ ጋሻነት እየጠቀሙ ነው ሲሉ ከሰዋል። ታሊባን ግን የመንግስት ኃይሎች እየገፉ ነው የተባለውን አስተባብሏል። ዛቢሁላ ሙጃሂድ የተባለው የታሊባን ቃል አቀባይ ለአሜሪካ ድምጽ ራዲዮ በሰጠው መግለጫ ታሊባኖች ከተማዪቱን እንደተቆጣጠሩ ነው። ከተማዪቱን ለመከላከልም ቦታቸውን ወይም ይዞታቸውን እያጠናከሩ ነው ብሏል። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው አስተናጋጆቻችሁ አሉላ ከበድና አዳነች ፍሳሀየንን የሰዓቱን የአለም ዜና ነበር ያሰማ ያሰማናችሁ በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የምሽቱ አብይ ርዕስ ነው ከዚያ በፊት ግን ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅብሻ እናሰማቸው ስትሮክ በማንኛውም እድሜ ሊሆን ይችላል እናታቸው ማህፀን ውስጥ ያለ ህጻናት ጀምሮ ከትንንሽ ልጆች ጀምሮ እስከ አረጋውያን ድረስ ይደርሳል በብዛት ግን የምናየው ስትሮክን በተለይ በዚህ ከስልሳ አምስት እድሜ በላይ ባሉ ሰዎች እና የስትሮክ መከላከል የምንችልባቸው ነገሮች አሉ ቁጥጥር ኖሮን ደግሞ መከላከል የማይቻልባቸው ነገሮች አሉ ዶክተር ዳንኤል ተስፋዬ ይባላሉ። በዚህ በዩናይት ስቴትስ የነርቭ የህብለ ሰረሰርና የአንጎል ሕክምና ልዩ አማካሪ ሐኪም ናቸው። በሁለተኛው አጋማሽ በሐኪሞን ይጠይቁ ይጠብቋቸዋል። አሁን የምሽቱን አብይ ርዕስ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢትዮጵያ በ2018 ዓመተ ምህረት ባለመካከለኛ ገቢ ሀገር ትሆናለች የሚለውን የመንግስታቸውን ሀሳብ አረጋገጡ። ጠቅላይ ሚኒስትሩ በተጨማሪም የተባበሩት መንግስታት ድርጅት ከጊዜው ጋር በሚሄድ ሁኔታ እንደገና እንዲዋቀር አሳስበዋል። አቶ ኃይለማርያም አክለውም በዓለም አቀፉ የሰላም ጥበቃ ስራ ኢትዮጵያ በምታዋጣው የሰራዊት ቁጥርና በምታሰማራቸው ወይም በምትሰማራባቸው አካባቢዎች ብዛት ሁለተኛዋ ግዙፍ ተሳታፊ ሀገር መሆኗን ተናግረዋል። ጠቅላይ ሚኒስትር ኃይለማርያም ይህን የገለጹት ትናንት በዋለው የተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ የመክፈቻ አለት ንግግር ባሰሙበት ወቅት ነው። ሰለሞን አባተ ተከታትሎታል። ጠቅላይ ሚኒስትሩ ዓመቱን እጅግ ድንቅ ሲሉ ጠርተውታል። በንግግራቸው መጀመሪያ ምክንያቱን ሲናገሩም የዚህ ብቸኛው ዓለም አቀፍ ድርጅት ድፍን ሰባኛ ዓመት መሆኑ ብቻ ሳይሆን ለህዝቦቻችንና ለምድራችንም ደህንነት ደፋር የሚባሉ እርምጃዎች የተወሰዱበትም ጭምር በመሆኑ ነው ብለዋል። በሌላ በኩል ደግሞ ያለፈው አመት በመንግስታት መካከል ድርድሮች ከብደው የነበረበት እንደነበረም ጠቁመዋል። ባለፈው ሐምሌ አዲስ አበባ ላይ የጸደቀውን እምቅ የተግባር ዕቅድን መሰረት ያደረገው አለም አቀፍ ትብብርና ትናንት ከትናንት በስቲያ የተጠናቀቀው የዘላቂ ልማት ጉባኤ የተካሄደበትም ወቅት መሆኑ በታሪክ ጉዞ ላይ አሸራውን እየጣለ ባለ ጊዜ ስለመሆናችን እማኞች ናቸው ብለዋል። የፊታችን ታህሳስ ፈረንሳይ ዋና ከተማ ፓሪስ ላይ በሚካሄደው የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ላይም አዲስ እና የህግ ገዥነት አቅም ያለው የአየር ንብረት ለውጥ ጉዳይ ስምምነት ይፈረማል የሚል እምነት መንግስታቸው እንዳለው ተናግረዋል። ጠቅላይ ሚኒስትሩ የኢትዮጵያን በተባበሩት መንግስታት ድርጅት ውስጥ ያላትን ስፍራም አስታውጠዋል። ቀደም ሲልም አባል ከነበረችበት የመንግሥታት ማኅበር ድጋፍ ተነፍጓት የነበረ ቢሆንም ኢትዮጵያ በብዙ ወገኖች ትብብር እምነት ያላጣችውና ጸጥታን በጋራ የመጠበቅ አስፈላጊነት ደጋፊ የሆነችው ኢትዮጵያ የተባበሩት መንግሥታት ድርጅት መሥራች አገሮች ከሆኑ አንዷ በመሆኗ ክብር ይሰማናል። በተባበሩት መንግሥታት ድርጅት ቻርተር ውስጥ በሰፈረው መሰረትም ጸጥታን በጋራ በመጠበቅ ውጤታማነት እናምናለን። ኢትዮጵያ ባላት ቁርጠኝነት መሠረትም ለመንግስታቱ ድርጅት መርሆችና ተልዕኮች መሳካት በንቃት ስትሳተፍ መቆየቷን አመልክተው ለሰላም ጥበቃ ኃይሉም ከድርጅቱ የቀደሙ ዓመታት ጀምሮ ሰራዊት ስታዋጣ መቆየቷን አስታውተዋል ኢት ጊቭስ ኢትዮጵያ ኢትዮጵያ የተባበሩት መንግሥታት የሰላም ጥበቃ ጓድ እንቅስቃሴ ተሳትፎ ሁለተኛ መሆኗን ስጠቁም ከሚሰማን ታላቅ እርካታ ጋር ነው። እናም የተባበሩት መንግሥታት ድርጅት ከዚህ በበለጠ ዕውቅናና ለስራዎቹ መሳካት በንቃት መሳተፋችንን እንደምንቀጥል አረጋግጣለሁ። የመንግስታቱ ድርጅት ሰባኛ ዓመቱን እያከበረ ባለበት በዚህ ወቅት ያለፉ ተግባራትና ጉድለቶቹን ገምግሞ ለወደፊቱ ማዘጋጀት እንደሚገባ ያሳሰቡት የኢትዮጵያው ጠቅላይ ሚኒስትር ድርጅቱ በቻርተሩ ድንቅ ሀሳቦች መሰረት በርካታ ከፍተኛ የሚባሉ ተግባራትን ማከናወኑን በአጽንኦት ተናግረዋል። ሰብአዊ መብቶች እንዲከበሩ እና ለሰብአዊ ችግሮች መፍትሄ ለመሻት ዓለም አቀፍ ጥረቶችን ሲያነሳሳና ሲያስተባብር መቆየቱንም አስታውሰዋል። ይሁን እንጂ በመንግስታቱ ድርጅት ተከናውነዋል የሚባሉ ተግባራት ዛሬ ካሉት ፈተናዎች ጋር ሲተያዩ እጅግ በጣም አነስተኛ ናቸው ብለዋል። እንደ ድርጅትም ብዙ አለመሳካቶቹ ችላ ተብለው ሊታለፉም እንደማይገባ አሳስበዋል። እንዲህ አይነቶቹ አለመሳካቶች በሰላምና በጸጥታ አካባቢ በጉልህ ይታያል ብለዋል ጠቅላይ ሚኒስትር ኃይለማርያም። በዓለም አቀፍ የገንዘብና የንግድ ግንኙነቶች ላይም ተመሳሳይ መስተጓጎሎች መኖራቸውን ጠቁመዋል። ይሁን እንጂ ያለመንግስታቱ ድርጅት ዓለም መቀጠል አይችልም ያሉት ጠቅላይ ሚኒስትር ኃይለ ማርያም ድርጅቱን በብቸኛ የጋራ መድረክነት አሞግሰዋል ኦር ስማል ከነ ችግሮቹም ቢሆን ትንንሽም ሆንን ትላልቅ፣ ሀብታምም ሆንን ድሃ ሀገሮች የጋራ ትልሞቻችንን ለማራመድና በጋራ የሚያጋጥሙንን ችግሮች በጋራ ለማስወገድ በውጤታማነት የምንሠራበት ብቸኛው ዓለም አቀፍ መድረክ ነው። ጠቅላይ ሚኒስትሩ በተጨማሪም የሕዝቦቻችንን የሀያ አንደኛው መቶ ክፍለ ዘመን ፍላጎቶች ሊያሟላና ሊመልስ በሚችል ሁኔታ እንደገና መዋቀር ይገባዋል ሲሉም አሳስበዋል። በመሆኑም አሉ ጠቅላይ ሚኒስትሩ የተባበሩት መንግስታት ድርጅት ያለ እኛ ያለ ድርጅት ባለመሆኑ በአዲሱ ዘመን የሚጠበቅበትን ምላሽ እንዲሰጥ ማድረግ የእኛ ኃላፊነት ነው። በሌላ በኩል የተባበሩት መንግስታት ድርጅት ቻርተር ድርጅቱ ለተመሰረተበት ጊዜ አስፈላጊ የነበረ ቢሆንም ባለፉት ሰባ አመታት የአባላቱ ቁጥርና አይነትም የመለዋወጡን ያህል የዓለም መልካ ምድራዊ እና ፖለቲካዊ እንዲሁም ምጣኔ ሀብታዊ ሁኔታዎች በግዙፍ መልክ መቀየራቸውን ተናግረዋል። ፈጣኑ ዓለምን የማቀራረብ ሂደት ወይም ግሎባላይዜሽን እና የመረጃ ቴክኖሎጂ ፈጣን እድገት ዓለማችንን ይበልጥ የተሳሰረና ይበልጥም እርስ በራሳችን የምንፈላለግ እንድንሆን ያደረገን መሆኑን ጠቅላይ ሚኒስትር ኃይለ ማርያም አመልክተዋል። በዚህ የተለየ ዘመን ካሉበት ፈተናዎች ጋር መጋፈጥና ሕዝቦቻችንን በተሻለ ሁኔታ ማገልገል በሚያስችለው መንገድ መታጠቅ ይኖርበታልም ብለዋል ጠቅላይ ሚኒስትሩ። Comprehensive reform of the United Nations system, particularly that of the Security Council, is indeed imperative. የተባበሩት መንግስታት ድርጅት አሰራርና በተለይም ደግሞ የጸጥታ ጥበቃ ምክር ቤቱ የአሁን መልክዓምድራዊና የፖለቲካ ሁኔታዎችን የሚያንጸባርቅ እንዲሆንና ድርጅቱንም ይበልጥ በሰፋ ሁኔታ ውክልና ያለው ለማድረግ ሙሉ በሙሉ እንደ ገና ማዋቀሩ ተገቢና ስኬታማ ያደርገዋል። በዚህ ሁኔታም አፍሪካን በሁሉም የመንግስታቱ ድርጅት ውሳኔዎች ውስጥ በተለይም በጸጥታ ጥበቃ ምክር ቤት ውስጥ እኩል ተሳታፊ እንድትሆን ማድረግ እንደሚቻል አመልክተዋል። የመንግስታቱን ድርጅት እንደገና የማዋቀር ሀሳብ በብዙዎቹ መንግስታት ዘንድ ተቀባይነት ያለው ቢሆንም ተግባራዊ ማድረግ ግን አዳጋች ሆኖ መቆየቱንም ተናግረዋል። ይሁን እንጂ አሉ አቶ ኃይለማርያም፣ ይህ ጉዳይ ከእንግዲህ ዛሬ ነገ ልንለው የምንችለው አይደለም። በተለይ በድህረ ሚሌኒየሙ የልማት ግቦች ዘመን ሀገራቸው በተባበሩት መንግስታት ድርጅት ለተደረጉላት ድጋፎችና እገዛዎች የአጋርነት ስራዎች ሁሉ አመሰግናለሁ ብለዋል። የመንግስታቱ ድርጅትን ጠንካር ሪፒት የመንግስታቱ ድርጅትን ጠንክራ በመደገፍ እንደምትቀጥልም ተናግረዋል። ኢትዮጵያ ሁሉንም የሚሊኒየሙን የልማት ግቦችን ማሳካትን ጨምሮ ባለፉ አስራ አምስት ዓመታት ላስመዘገበቻቸው ስኬቶች እነዚያ እገዛዎች አስተዋጽኦ አበርክተዋል ብለዋል። የኢትዮጵያን ራዕይና አካሄድም አንስተው የተናገሩት ጠቅላይ ሚኒስትር ኃይለ ማርያም እንዲህ ብለዋል። ኢትዮጵያ ሀዝ ኤምባርክድ ኦን አምቢሽስ ትራንስፎርማቲቭ አጀንዳ ዊዝ ቪው ቱ አቺቪንግ ሚድል ኢንካም ስታተስ። ኢትዮጵያ እስከ 2018 ዓ.ም ባለው ጊዜ ባለመካከለኛ ገቢ ለመሆን በያዘችው አካሄድ ታላቅ የሆነ የሽግግር ሥራ ጀምራለች። ይህንን ለማድረግ የምናስበው የአየር ንብረት ለውጥን መቋቋም በሚችል ከበካይ ካርበን በጸዳ አረንጓዴ የምጣኔ ሀብት ስትራቴጂ ነው። ይህ ስትራቴጂ በሀገሪቱ የልማት ዕቅድ ውስጥ ሙሉ በሙሉ ተካቷል። ያለፈው አምስት ዓመታት ስኬቶቻችን እጅግ አበረታች ናቸው። ሁለተኛውን የእድገትና ትራንስፎርሜሽን ዕቅድ ስንጀምርም በስኬት እንድናካሄደው የሚያበረታቱን ናቸው። እነዚህን ተግባራት የመወጣትም ከትናንት በስቲያ እሁድ በተጠናቀቀው የዘላቂ ልማት ጉባኤ ውጤቶች እንደሚገዙም አስታውቀዋል። የዘላቂ ልማት ጉባኤው የ ሁለት ሺህ ሰላሳ ዓመተ ምህረት የድህረ ሚሌኒየም አስራ ሰባት የልማት ግቦችን አጽድቆ የተበተነ ሲሆን ቀደም ሲል አዲስ አበባ ላይ በተገባው የተግባር እቅድ መሰረትም ያደጉ ሀገሮች ከብሔራዊ አጠቃላይ ገበያቸው ዜሮ ነጥብ ሰባት ከመቶ የሚሆነውን ለልማት ድጋፍ እንደሚሰጡ በድጋሚ ያረጋግጠዋል። ለአሜሪካ ድምፅ ሶሎሞን አባት ኒውዮርክ። ሰለሞንን፣ እናመሰግናለን። የኢትዮጵያን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ጨምሮ በተለይ እስካሁን ንግግራቸውን የማሰማት እድል ያገኙ የአፍሪካ ሀገር መሪዎችን በመድረኩ ያነሷቸውን አንዳንድ አነጋጋሪና ወያይ ጭብጦች መልከት ለማድረግ ሰለሞንን ወደ ስርጭታችን መጨረሻ ላይ ወይም መገባደጃ ላይ መልሰን እናመጠዋለን የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና የሩሲያ ፕሬዚደንት ቭላዲሚር ፑቲን ትላንት የዓለሙን መድረክ ለረጅም ጊዜ ሲያንተርካቸው በቆየ የሶሪያ ና የዩክሬን ግጭት ላይ ያሏቸውን ልዩነቶች ለማስረዳት ተጠቅመውበታል። መሪዎቹ በጠቅላላው ጉባኤ ወቅት በጎን ተገናኝተው ሲነጋገሩ አብዛኛውን ጊዜ የወሰዱት በሁለቱ ጉዳዮች ላይ መሆኑ ተዘግቧል። ሚስተር ኦባማና ሚስተር ፑቲን በይፋ ተገናኝተው ሲነጋገሩ ከአንድ ዓመት በላይ በኋላ ለመጀመሪያ ጊዜ ነው። የአሜሪካ ድምፅ የዋይት ሀውስ ቤተ መንግስት ዘጋቢ አሩ ፓንዴ ያጠናቀረው ሪፖርት አለ ሰለሞን ክፍሌ ያቀርበዋል። ፕሬዚደንት ባራክ ኦባማና የሩሲያው አቻቸው ቭላዲሚር ፑቲን ትላንት ማምሻው ላይ ከዘጠና ደቂቃ በላይ ወደ ወሰደው ውይይታቸው ሲያመሩ ጠንከር ያለ የእጅ ሰላምታ ተለዋውጠዋል። ሁለቱ መሪዎች ተገናኝተው የተወያዩት ስለ ሶርያው ግጭትና ስለ ባሽር አልአሳድ አመራር የተለያዩ አስተያየቶችን ከሰጡ ከጥቂት ሰዓታት በኋላ ነው። ኦባማ በተባበሩት መንግሥታት ጠቅላላ ጉባኤ ላይ ሲናገሩ የሶርያውን መሪ በየዋህ ሕፃናት ላይ ቦምብ የሚያዘንብ አምባገነን ሲሉ ጠርተዋቸዋል። በሶርያ የፖለቲካ ሽግግር ለማምጣትም የዓለሙ ድርጅት ከአሳድ ውጪ በአንድነት እንዲሠራ ጥሪ አስተላልፈዋል። including Russia and Iran, to resolve the conflict. ዩናይትድ ስቴትስ ግጭቶቹን ለማብቃት ሩሲያና ኢራንን ጨምሮ ከማንኛውም ሀገር ጋር ለመስራት ዝግጁ ናት። ይህ ሁሉ ደም ከፈሰሰ በኋላ ግን ወደ ቅድመ ጦርነቱ ሁኔታ መመለስ እንደማይቻል መገንዘብ ይኖርብናል። ሚስተር ኦባማ በዓለሙ መድረክ ላይ ይህን ከተናገሩ ልክ ከሁለት ሰዓት በኋላ ፕሬዚደንት ፑቲን ያንኑ መድረክ በመጠቀም እስላማዊ መንግሥት ነኝ የሚለውን የሶርያ ነውጠኛ ቡድን በመዋጋቱ ረገድ በዩናይትድ ስቴትስ የሚመራውን ጥረት ተችተዋል። ሩሲያ ለሶርያ ጦር ሰራዊትና መሪዋ የምትሰጠውን ወታደራዊ ድጋፍ በስፋት መቀጠሏም ትክክለኛ እርምጃ ነው ብለዋል። ከሶሪያ መንግሥት ጋር አለመተባበሩ ግዙፍ ስህተት ይመስለናል። ፊት ለፊት ሽብርተኝነትን በመዋጋት ላይ በመሆናቸው ልንተባበራቸው ይገባል። በመጨረሻ ማረጋገጥ የምንችለው የእስላማዊ መንግሥቱን በትክክል የተዋጉ ያሉት የፕሬዝደንት አሳድ ኃይሎችና የኩርድ ምልሻዎች ናቸው። ሁለቱ የዓለም መሪዎች በዩክሬን ሁኔታ ላይም ተወያይተዋል። ፕሬዝደንት ኦባማ የክሪሚያን በሩሲያ መወረርና በሀገሪቱ ምስራቃዊ ግዛት ድርጊቱ መቀጠሉንም አውግዘዋል። የአንድ አገር የግዛት አንድነትና ሉዓላዊነት በማን አለብኝነት ሲጣስ ቁጭ ብለን መመልከት አንችልም። ዛሬ በዩክሬን ለደረሰው ምላሽ ካልሰጠን ነገ እዚህ በተሰበሰብነው በማናችንም ሀገር ላይ ሊደገም ይችላል። አንድ የዋይት ሀውስ ቤተ መንግሥት ባለሥልጣን ሲናገሩ ሚስተር ኦባማ እነዚህን ስጋቶቻቸውን ትላንት ማታ ከሚስተር ፑቲን ጋር በተወያዩበት ወቅትም አንስተው ሚንስክ ላይ የተደረሰው የሰላም ስምምነት ተግባራዊ እንዲሆን ጥሪ አስተላልፈዋል ብለዋል። አድማጮች የምሽቱና አቢረስ የትንታኔ ዘገባዎች ተከታተልን። በ1922 እና 5 ሜትር ባንዶች እንዲሁም በናይል ሰዓት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻዊ ስልክ መስመር 202205942 የውስጥ መስመር 14 ናቸው። የእናንተው አስተያየቶች ለሰዓቱ ጥቂቱን እንሰማለን። ማስታረት ለመስጠት ፈልጌ ነው። የዚህ የቦጆ አድማጭ ነኝ። ባካቸው በዚህ በመስከረም ወር መስቀል አልፎ ከሳምንት በኋላ በዚህ በደብረ ዘይት ሆራ የሚባል አካባቢ የሚከበር የኢሬቻ ባህል የሚባል አለ። በዛ ባህል ላይ ግማሾቹ የኦሮሞ የባህል እምነት ነው ይላሉ፣ ግማሾቹ ደግሞ የኦሮሞ ባህል ነው ይላሉ። ብዙዎቹ ሰዎች በዚህ ሀሳብ ላይ ተጋጭተዋል። ስለዚህ ብዙዎቹ ደግሞ ይሄ ኦሮሞ የራሱን እግዚአብሔርን ነው የሚያመልከው እንጂ በዚህ አመልክ በመባል ይከራከራሉና ይህን ሁሉም ማብራራት የሚችል ግለሰብ አቅርባችሁ አስታራቂ ሀሳብ እንድታሰሙን እንጠይቃለን። ስማቸውን አመሰግናለሁ። እባካችሁ በተከታታይ ብዙ ሰዎች እየተጠያየቅ ነው። በዚህ ጉዳይ ላይ አስታራቂ ሀሳብ እንፈልጋለን እና መልካም በዓል፣ መልካም መስቀል በዓል። ሰላም። የአሜሪካ ድምፅ የአማርኛው ቋንቋ አገልግሎት አዘጋጆች ለመላው የእምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያልኩ ሰሞኑን የታዘብኩትን አስተያየት ለመስጠት ነው። የግብፁ ፓትሪያርክ የመስቀልን በዓል ለማክበር ወደ ኢትዮጵያ ሲመጡ ለአቀባበል ስርዓቱ በቅድስት ስላሴ ካቴድራል ፊት ለፊት ግድግዳ የኢትዮጵያው ፓትሪያርክ እና የግብፅ ፓትሪያርክ ፎቶ ምስል ተለጥፈዋል። እጅግ ያስገረመኝ ከመሀል የሟቹ ጠቅላይ ሚኒስትር መለስ ዜናዊ ምስል ይታያል። ታዲያ እኒህ ሰው ለምን እዚህ ቦታ ላይ አስፈለጉ ብዬ በሌ ናይ ብዙ ነገሮች እንዳሰሩ ቅድስት ስላሴ ካቴድራል ነው ያሰሩት ንጉሥ ኃይለ ስላሴ። ሌሎችንም ትልልቅ ገዳማትና አድባራት ለምሳሌ ደብረ ሊባኖስን፣ አክሱም ጽዮንን፣ ሌሎችንም በርካታዎችን። ታዲያ የእሳቸው ምስል ሳይኖር እኒህ ሰው ከመሀል ምን ደነቀራቸው? መራት ጠቅላይ ሃይማኖት ከሚነሶታ ሀይ የአሜሪካ ድምጽ ሬዲዮ የአማርኛው ፕሮግራም አዘጋጆች እንኳን ለመስቀል ክርስቶስ በዓል አደረሳችሁ። ላለሁ የደወልኩላችሁ ትልቁ ምክንያት ምንድን ነው? በሀገራችን በኢትዮጵያ እየተገነባ ለነበረው የባቡር መንገድ ስራ ተብሎ የሰማዕቱ ፓትሪያርክ የብፁ አባታችን አቡነ ጴጥሮስ ሐውልት ተነስቶ እንዳለ እና እስካሁን ድረስ እንዳልተመለሰ የሚታወቅ ነው። መንግሥት በወቅቱ ይህን ነገር ሲያነሳ ሐውልቱ ወደ ቦታው እንደሚመለስ ባቡሩ ከስራውን ከጀመረ በኋላ ገልጾ ነበረ። ከመስከረም ዘጠኝ ሁለት ሺ ስምንት ጀምሮ ስራውን ጀምሯል። የሰማዕቱ አባታችን የብፁ አቡነ ጴጥሮስ ሐውልት ግን እስካሁን ድረስ አልተመለሰም። እስኪን ጉዳይ በተመለከተ ከሀገሪቱ ባለስልጣኖች ጋር ተመካክራችሁ እንሉትን መልስ እንድትሰሙኝ ነው የምደውለው። መስፍን ነኝ ከካናዳ ቶሮንቶ። አድማጮች፣ ለአስተያየታችሁ እናመሰግናለን። ሌሏችሁም ጻፉ፣ ደውሉ፣ ተሳተፉ። ስርጭታችንን በኢንተርኔት መከታተል ለሚቀናቸው አድማጮቻችን የድረገጽ አድራሻችን አምሀሪክ ዳት ቪኦኤ ኒውስ ዳት ካም ነው። በእጅ ስልክ መከታተል ለምትሹ ወይም ለምትመርጡ ደግሞ ሆን ዳት ቪኦኤ ዳት ሞቢን ተጠቀሙ። በፌስቡክ እና በትዊተርም ተከተሉን። አሁን ታዲያ የምሽቱ ምርጥ ዜማ ነው ሰአቱ ታምራት ሞላ ነው፣ ፍቅሬ በምን ቋንቋ እያለ ዘና የሚያደርገን። ለሰዓቱ የምሽቱ ሶስት ሰዓት ዜናዎች ያቀርብናል። I'm a little भले मैं नसा ये रे मेरे अगर मैं कहले ये यो ये सपना तेरा करेला रे चलेला रे I'm going to go i to i ክቡራትና ክቡራን አድማጮች የምትከታተሉት በ1922 ና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ30 ያመለክታል። ርዕሰ ወሬዎቹን ባጫጭሩ ፕሬዚደንት ኦባማ የዓለም መሪዎች እስላማዊ መንግስት ነኝ የሚለውን ኃይል ለማሸነፍ ተጨባጭ እርምጃ እንዲያቀርቡ ከጠየቁ አንድ ዓመት አልፏል። ፕሬዝደንቱ ታዲያ በጽንፈኛ ቡድን ላይ የሚካሄደው ትግል ቀላልና በአጭር ጊዜ የሚያበቃ እንዳልሆነ ዛሬ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ አስገንዝበዋል። ዩናይትድ ስቴትስ በዋና ዋና እስላማዊ መንግስት ነኝ የሚለው ቡድን መሪዎች ላይና በፋይናንሳዊ አሃዝ ላይ የገንዘብ ማዕቀብ እንደጣለች ዛሬ አስታውቃለች። የውጭ አሸባሪ ቡድኖች በተባሉና በግለሰቦችም ላይ ማዕቀብ ጥላለች። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና የሩሲያው ፕሬዚደንት ቭላዲሚር ፑቲን በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ትላንት ፊት ለፊት በተገናኙበት ወቅት ስለ ሶሪያ ጉዳይ ተነጋግረዋል። የሶሪያው ፕሬዚደንት ባሻር አልአሳድ እና ሚናን በሚመለከት ሊስማሙ አልቻሉም። ይሁንና በወታደራዊ እንቅስቃሴ ላይ አንዳቸው በሌላው ላይ ላለመግባት ተስማምተዋል። አድማጮች የምትከታተሉት አስራ ዘጠኝ ሃያ ሁለት እና ሃያ አምስት ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የሁለተኛውን አጋማሽ ስርጭታችንን በርሲዎቹ ጀምረናል። አሁን ቀዳሚው ዝግጅት ሐኪምዎን ይጠይቁ። ሐኪሙን ይጠይቁ ለምሽቱ ስትሮክ በመባል በሚታወቀው የህመም ሁኔታ ዙሪያ የተጀመረ የባለሙያ ማብራሪያ ነው ይዞ የቀረበው። ታዲያ ቀደም ብለን በመግቢያው በክፍል አንድ ዝግጅታችን እንዳስተዋወቅ ነው ዶክተር ዳንኤል ተስፋዬ ናቸው ማብራሪያውን የሚሰጡን። የነርቭ የህብለ ሰረሰርና የአንጎል ሕክምና ልዩ አማካሪ ናቸው። ባለፈው ሳምንት የመጀመሪያውን ክፍል ስለ ህመሙ ምንነት ተነጋግረን ነበር። ዛሬ ሁለተኛውን ክፍል ነው የምናስከትለው። ወደዚያው ንለፍ አንድ ሰው እኚህ ምልክቶች ሲኖሩ መረዳት የሚችልበትን ሁኔታ አስረድተዋል። የህመም ሁኔታ በምን መልኩ ሊታይና ሊለይ እንደሚችል ገልጸዋል። በእርግጥ አንድ ሰው ይሄ ድንገተኛ ሁኔታ እንዳይመጣበት ቀድሞ ሊያደርግ የሚችላቸው በአኗኗር ዘይቤው ይሁን በህክምና ጥንቃቄዎቹ፣ ወይም የጤና አጠባበቅ ጥረቶች ድንገተኛ ስለሆነ በእርግጥ ቀድሞ ሰዎች መከላከል የሚችሉት የህመም ሁኔታ ነው። ወደ ስትሮክ ምክንያቶች ስንሄድ ስትሮክ በማንኛውም እድሜ ሊይዝ ይችላል። በነገራችን ላይ እናታቸው ማህፀን ውስጥ ያለ ህጻን ጀምሮ ከትንንሽ ልጆች ጀምሮ እስከ አረጋውያን ድረስ ይደርሳል። በብዛት ግን የምናየው ስትሮክን በተለይ በዚህ ከስልሳ አምስት እድሜ በላይ ባሉ ሰዎች ነው። ወደ አፍሪካ ወይም ደግሞ እዚህም ሀገር ጥቁር አሜሪካኖችን በምናይበት ጊዜ በወጣት እድሜ ብዛት ይታያል ስትሮክ እና የስትሮክ መከላከል የምንችልባቸው ነገሮች አሉ። ቁጥጥር ኖሮን ደግሞ መከላከል የማይቻልባቸው ነገሮች አሉ። በሁለትን መልክ እንከፍለዋለን። ምነው ፕሪቨንታብል እና ናን ፕሪቨንታብል ኮዝስ የምንለው በእንግሊዝኛ ማለት ነው። በአንደኛ ደረጃ መከላከል የምንችለው ስትሮክን ዋነኛው የደም ግፊት መብዛት ወይም ደም ብዛት የሚባለው በሽታ ሜጀር ሪስክ ፋክተር። በአሁኑ ጊዜ የኛ ሀገር የደም ግፊት መብዛት በከፍተኛ ሁኔታ ደረጃ እየታየ ይሄ እንግዲህ ከስልጣኔ ከዝርያም ጋር አብሮ የሚመጣ ሁለት ነገሮች ናቸው። ሌላኛው ሜጀር ኮዝ የምንለው ዋነኛው እድሜ ነው። እድሜ ከስልሳ አምስት አመት በላይ ያለ ሰው ለስትሮክ ይጋለጣል። መኖር በጨመርን ቁጥር አረጋውያን ሶሳይቲ ውስጥ ባለው ቁጥር የስትሮክ ቪክተሞችን በዛው ልክ ይጨምራል። ለዚህ ድንገተኛ ሁኔታ የሚጋለጡ ሰዎች ቁጥር ያየላል ነው የሚሉት። በእድሜ መግፋት አንደኛው ፋክት ነው ለስትሮክ ለሁለቱም አይነት ስትሮክ። ሌላኛው ስኳር በሽታ ነው። ከቁጥጥር ውጭ የሆነ ስኳር በሽታ ለስትሮክ ያጋልጣል። ሌላኛው የኮሌስትሮል መብዛት ነው። የመጥፎ ኮሌስትሮል መብዛት ከዛ ያጋልጣል። ሌላኛው በአሁኑ ጊዜ ደረስንበት እና በግልጽ የምናየው ውፍረት ነው። ውፍረት ለራሱ ውፍረት ለስትሮክ ያጋልጣል። ሌላኛው እንግዲህ የልብ በሽታዎች ናቸው። የልብ በሽታዎች በተለይ እዚህ ሀገር ናን ቫልቩላር የምንላቸው አሉ እና ኤትሪያል ፌብሬሽን ከቅጥ ውጪ በሆነ ሁኔታ የልብ መምታት ነው። ኢሬጉላር ሄርት ቢት የምንላቸው የተዛባ የልብ ምት አሪትሚያ የምንላቸው ነገሮች አሉ በሕክምና። በተለይ ኤትሪያል ፌብሬሽን የምንለው አይነት የተዛባ የልብ አመታት ለከፍተኛ ስትሮክ ያጋልጣል። እኛ ሀገር ደግሞ በኢንፌክሽን የሚመጡ የልብ በሽታዎች አሉ። ቫልቮላር ሄርት ዲዚዝ የምንላቸው በተለያዩ ኢንፌክሽኖች የሚመጡ ነገሮች ስላሉ ያ ራሱ ያጋልጣል ለስትሮክ ማለት ነው። ከነዚህ ውጪ እንግዲህ ሲጋራ ማጨስ በከፍተኛ ሁኔታ ለስትሮክ ያጋልጣል። በአሁኑ ጊዜ ደግሞ የተረዳንባቸው ሌሎች ነገሮች አሉ። ምንድን ነው? ድራግ ዩዝ በሰፊው ለስትሮክ ያጋልጣል። እኛ ሀገር እንኳን ይሄ ሜጀር ፕሮብሌም አይመስለኝም፣ ግን በተለይ ኮኬን የሚጠቀሙ ሰዎች ለስትሮክ ይጋልጣሉ። ከውፍረት ጋር የሚያያዙ ደግሞ በሽታ አለ። የኦብስትራክቲቭ ስሊፕ ፓፕኒያ እንለዋለን። ይሄ ከማንኮራፋት ነው አንደኛው ምልክቱ፣ ያም እንደ ሪስክ ፋክተር ነው። እንግዲህ እነዚህ ሊቀየሩ የሚችሉ ናቸው። ደም ብዛትን መቆጣጠር ሰው የሚችለው በአንደኛ ደረጃ ከመድኃኒቱ እኩል ጨውን ማቆም ነው። ጨው በቆመ ቁጥር የደም ግፊት ይቀንሳል፣ ይወርዳል። ትክክለኛው ማስተካከያ ይሄ ነው። ቀጥሎ ክብደት መቀነስ ነው። ክብደት በምንቀነስበት ጊዜ ያልተዛባ እንኳን የስኳር በሽታ ያላቸው ሰዎች ወደ መስተካከል ገደማ ሊደርስ ይችላል። አይነቱ ግን መቆም የለበትም በጣም ቀጭን የሰውነት ቁመና አኖሯቸው ምናልባትም ብዙ ጊዜ ከምናየው ውጭ ሆነው ግን የደም ግፊታቸው ኃይለኛ ቢሆን በእነሱም ላይ ይመከር ይሆን በሚገባ ውፍረት ደግሞ በምንልበት ጊዜ የግድ እዚህ ሀገር እንደምናየ ሶስት መቶ አራት መቶ ፓውንደር መሆን የለበትም። ቢኤምአይ የምንለው አለ ቦዲ ማስ ኢንደክስ የምንለው መለኪያ አለ ከዛ ከፍ ያለ ሁሉ እና በተለይ ወዳጅ በብዛት ኢትዮጵያኖች ላይ እንደምናየው የቦርድ ችግር ያለብን ሰዎች እኔንም በዛ ውስጥ ለመስት ስለምፈልግ ነው፣ ለእንደዚህ አይነት ሁኔታዎች እንጋለጣለን። ይህ ሜታቦሊክ ሲንድሮም የምንለው ነገር አለ። ምንድን ነው? የደም ብዛት ከፍ ማለት፣ የኮሌስትሮል ከፍ ማለት፣ የስኳር ከፍ ማለት ከፍተኛ ጉዳት ሊጥር ስለሚችል አካላዊ እንቅስቃሴ ማድረግ በጣም የሚደገፍ ነገር ነው። በርከት ያሉ ነገሮችን ያነሱት። በእርግጥ ሰዎች ስትሮክ ከመምጣቱ ብዙ ቀደም ብለው ሊያደርጓቸው የሚችሉ የከፍተኛ ደም ግፊትን የመሰለ ሁኔታ ሲኖር እሱም መቆጣጠር፣ ቀደም ብለው እንደገለጹት ክብደትን ከመቀነስ፣ የአካል ብቃት እንቅስቃሴ፣ የአመጋገብ ዘዴ፣ ሲጋራ ማጤስ ማቆም፣ አደገኛ እጽ የሚወስዱ ካሉ አደገኛ እጾችን ማቆም፣ እነኚህ በእርግጥ ሊከላከሉ የሚችሏቸው ናቸው። ሊከላከሉ የማይቻሉትስ? ሊከላከሉ የማይቻሉ በድንገተኛ ግን ለዛ ሁኔታ ላይ ያበቁ የሚችሉ በምክንያትነት ሊታዩ የሚችሉ የትኞቹ የሆኑ በጣም ጥሩ ልንከላከል የማንችለው በአንደኛ ደረጃ ዝርያችንን ነው። በዘር ሐረግ የሚወረስ በዘር ሐረግ የሚወረስብን እና ጄኔቲክስ የምንለው ነገር ጥቁሮች በአጠቃላይ ከነጮች የበለጠ ለስትሮክ የተጋለጠንን፣ በአጠቃላይ ይሄ እንግዲህ አፍሪካን አሜሪካኖችንም ከአፍሪካ የምንመጣውን አፍሪካኖችንም የሚጨምር ነው። ሌላኛው ምክንያት እድሜ ነው። እና እድሜያችን በረጅም እድሜ የምኖር በተቻለ ረጅም እድሜ በምኖርበት ጊዜ ለስትሮክ እንጋለጣለን። ያንን ምንም ማድረግ አይቻልም። አብሮ የሚመጣ ፈተና ነው። አብሮ የሚመጣ ሁኔታ ነው። ሌላ ደግሞ ምንድን ነው መረሳት የሌለበት በተለይ አኒሪዝም የምንለው ችግር የሳሳ የደም ስር ይዞ መወለድ። ያም ልንቀይር የምችለው ነገር አይደለም እና እነዛ ደም ስሮች በተለያየ ምክንያት ሊበጠሱ ስለሚችሉ እና ደም ስለሚፈስ ይህ አይነት ችግር ውስጥ ይከተናል። ዶክተር ዳንኤል ይሄ ገና ከመግቢያው ምንነቱን ሲያስረዱ አስራ አምስት በመቶ ያህሉ ብቻ አንጎል ውስጥ በሚፈስ ደም ሁኔታ ይፈጠር እንጂ በብዙዎች የሚከሰተው ወደ አንጎል የሚመጣ ደም የሚቋረጥበት ሁኔታ ሲፈጠር መሆኑን ገልጸዋል። የምንተነፍሰውን ንጹሕ አየር ኦክሲጅንን ጨምሮ አንጎል ብዙ ንጥረ ነገሮችን ከሰውነታችን ሳይቋረጥ ማግኘት ያለበት እንደመሆኑ ይሄ አደገኝነቱ ሰዎች በድንገት ወድቀው ለህልፈት የሚዳረጉበት ሁኔታ የሚቀርብበትን ቅድም ካነሱት የደም ዝውውር መቋረጥ ጋር እያያያዙ ያስረዱን ምን እንደሚሆን ዶክተር ዳንኤል። ዶክተር ዳንኤል ተስፋዬ የነርቭና የአንጎል ሕክምና አማካሪ ሐኪም ናቸው። ለቀደመውና ይልቁንም ደግሞ ስትሮክ ማለትም የአንጎል ውስጥ የደም መፍሰስ ወይም የደም ስሮች መዘጋትን ተከትሎ የሚመጣውን የህመም ሁኔታ አስመልክቶ አማራጭ ሕክምናውን በሚቀጥለው ፕሮግራም እንመለከታለን። ለአሁኑ ለጊዜያቸው አመሰግናለሁ። አሁን ደግሞ አድማጮች ወደ ተከታዩ ሳምንታዊ ቅንብር እንሻገር። ንግድና ምጣኔ ሀብት። የኢትዮጵያ መንግስት በኢንዱስትሪው ዘርፍ ምጣኔ ሀብቱን ለማሳደግ በርካታ ማትጊያዎችን አስቀምጦ የግሉን ሀብት ተሳትፎ ለማሳደግ የያዘው ጥረት በርካታ እክሎች ተጋርጠውበታል። በዘርፉ የግል ዘርፍ ተሳትፎ አሁንም አነስተኛ ነው። የምሽቱ ንግድና ምጣኔ ሀብት በኢንዱስትሪ የኢንዱስትሪ ፖሊሲ ዙሪያ ከኢንዱስትሪ ሚኒስትር ዴኤታ አቶ ታደሰ ኃይሌ ጋር በተካሄደ ውይይት ይዟል። አዘጋጅና አቅራቢው ሄኖክ ሰማግዜር ነው። ማትጊያዎቹ ተመሳሳይ ናቸው ለውጭም ለሀገር ውስጥም፣ ግን ልዩነት የሚኖረው ለሀገር ውስጥ የሚያመርተው ለውጭ ለኤክስፖርት የሚያመርተው የበለጠ ማበረታቻ አለው። አንደኛ የሚያስገቡት ማሽነሪ ኢኪፕመንት ኢንቨስታቸው ኢንቨስትመንታቸው ማለት ነው። ሁሉም አይነት ማሽነሪ እና ኢኩፕመንት አስፈላጊዎች ከቀረጽ ነጻ ይገባላቸው። ሁለተኛ ወደ ኦፕሬሽን ከሄዱ በኋላም ምርት ማምረት ሲጀምሩ ከሁለት እስከ ስምንት አመት፣ ሊለያይ የሚችል እንደ ምርቱ አይነት እንደ ኤክስፖርት ወይም የሎካል መሆኑ በተለያየ መልክ እስከዚህ ድረስ የግብር እፎይታ ያገኛሉ። ከሁለት እስከ ስምንት አመት ባለ ሬንጅ ማለት ነው። እንደየ አይነቱ እንደየአካባቢው እንደዚህ ይለያያል። እንደ ኤክስፖርት ሎካል ኢምፖርት ሰብስቲትዩሽን ተለያይቶ ይሄ ሁሉ ፎይታ ይሰጣል። ሌሎች የባንክ ብድር ነው። የባንክ ብድር በተመጣጣይ ኢንተረስት ሬት ለመስጠት መንግስት ዝግጁ ነው። እንዲያውም አሁን ለባንክ የሚሰጠው ድጋፍ ከዚህ በፊት ኢርማርክ ያደረገው በጀት እጅጉን በጣም ከፍ ያለ እንደሆነ ነው ለመግለጽ የምፈልገው። ከዚህ በፊት የነበረው የዚህ የሲንግል ቦሮወር ሊሚት የሚባል ነገር ነበረ አንድ ተበዳሪ የሚበደረው መጠን ከአጠቃላይ የባንኩ ሀያ በመቶ መብለጥ የለበትም የሚል አሁን የሁሉ ተነስተዋል። ኦልሞስት ከእጥፍ በላይ ሆነዋል። ስለዚህ የሁሉ ለማበረታታት ነው። መሬት ያው ኢንዱስትሪ ቅድሚያ ያለው ስለሆነ በሁሉም ክልሎች አዲስ አበባም ጭምር መሬት ለጀኒን ኢንቨስተር ለመስጠት ዝግጅት አለ። እርግጥ አዲስ አበባ ያው እንደሚታወቀው ትንሽ በብዛት ያው እየሞላ ስለሆነ መሬት ለማግኘት ያው ትንሽ ጊዜ ሊወስድ ይችል ይሆናል። ሌሎች ክልሎቻችን ግን እየተጠባበቁ ነው። ስለዚህ ክልል መስተዳድሮች መሬት ለኢንዱስትሪ ቅድሚያ በመስጠት ኢንክሉዲንግ አዲስ አበባ ማለት ነው። እንዲያውም ለኢንዱስትሪ ከሆነ በጨረታ በምን ሳይሆን በድርድር ያው የኢንቨስትመንት ፕሮፖዛሉን አቅርበው ነው እንደዚህ የሚገኝ መሆኑን ነው። እንግዲህ በኢንዱስትሪው ዘርፍ የተሰማሩ ባለሀብቶችንም በምናነጋግር ጊዜ፣ በዘርፉ ደግሞ ባለሙያ የሆኑ የምጣኔ ሀብት ባለሙያዎችን ስናነጋግር በመሬትና በአስተዳደር ማበረታቻዎች ረገድ መንግሥቱ ያስቀመጣቸው ጥሩ መስፈርቶች ቢኖሩም ግን በትግበራው ላይ ሲመጣ በተለይ የአካባቢ አስተዳደሮች ሁኔታውን በግልጽ የመረዳት ችግር እንዳለ ነው የሚገልጹት። ይሄ ደግሞ የአስተዳደራዊ ማነቆ እንደሆነባቸው ይገልጻሉ። ይሄንንስ ለማሳለጥ ምን ስርዓት ታቅዷለ ወደፊት? ይህ እንግዲህ ራሱ ጂሲፒ ሁለት እንግዲህ ለአጠቃላይ ለፌዴራል መንግስት የተቋቋ የተደራጀ ሳይሆን በአጠቃላይ በሀገር ደረጃ ሁላችንን ኢምፕሊመንት የምናደርገው ነው። ስለዚህ እንደተባለው በዚህ በመሬት አቅርቦት ዙሪያ ያው የሚወስደው ጊዜ አንዳንድ ቦታ ረዘም ያለ ጊዜ ስለሚወስድ ይህንን ለማፍጠን ክልሎች በየደረጃው በየስተዳደር ደረጃ ከተማ ደረጃ ሊሆን ይችላል። ዋና ከተማ፣ ዞን ከተሞች እና በተለያዩ የከተማ ደረጃዎች የክልል መስተዳድሮች ይህንን አውቀው የተቀመጠላቸውን ግብ ለማሳካት ራሱ እቅዱ ይህንን መስተካከል እንዳለበት ስለሚጠይቅ አይ ቲንክ ይሄ ደግሞ በሁሉም የኅብረተሰባችን ክፍል ባለቤትነት ያገኘ ስለሆነ ይህንን ግብ ለማሳካት ሁሉም ይረባረባል። ይህም አቅጣጫ ተሰጥቷል። እንግዲህ እስቲ ከውጭ የሚመጡ ባለሀብቶችን በተለይ በግሉ ዘርፍ እንመልከትና በኢትዮጵያ በኢንዱስትሪ ዘርፍ በስፋት ገንዘባቸውን የሚያወጡት የትኞቹ ሀገሮች የየትኞቹ አካባቢ ባለሀብቶች ናቸው? በዋናነት የቻይና ባለሀብቶች አሉ። የህንድ ባለሀብቶች አሉ። በስፋት የ ቱርክ ባለሀብቶች በስፋት ይገኛሉ። እና ያው ከተለያዩ የኤዥያ ኢንቨስተሮች አሉ። አውሮፓም አሜሪካም አለ። እንግዲህ የንግድ ስምምነቶቹን እስኪ ይግለጹልን፣ በተለይ የኢንዱስትሪ ዘርፉ ላይ የግል ባለሀብቶች መዋለ ንዋይ እንዲያፈሱ ያበረታቷቸው ወይም ያደረጓቸውን ምክንያቶች ለመመልከት ይህንን ጥያቄ የማነሳው የዩናይትድ ስቴትስ መንግስት አጎዋ የሚባል ህግ አለው ከሰሐራ በስተደቡብ ያሉ ሀገሮች ውስጥ የተፈቀደላቸውና ስምም የስምምነቱ አካል የሆነው ሀገሮች ወደ ዩናይትድ ስቴትስ ገበያ በተወሰነ ደረጃ እሴት የጨመሩ የኢንዱስትሪና የግብርና ምርቶችን እንዲልኩ አውሮፓ ደግሞ ሁሉም ነገር ከጦር መሳሪያ ውጪ የሚል የንግድ ስምምነት ወስዷል ከአፍሪካ ሀገሮች ጋር። እነዚህ የፈጠሩት እድል ምን ያህል ነው? ከድሮም ጀምሮ ሰፊ ነው። ነገር ግን ይህን እድል ለመጠቀም የተሻለ አቅም መኖር አለ። እስካሁን ድረስ ይሄ ግሮዝ ኤንድ ኦፖርቹኒቲ አገዋ የተባለው አፍሪካ ግሮዝ ኤንድ ኦፖርቹኒቲ አክት ይሄ ከተሰጠ ቆይተዋል። በተለይ የመጀመሪያው አምስት ዓመት አንዳንድ ሀገሮች የተጠቀሙበት ቢሆንም እኛ ጉል የሆነ ጥቅም አግኝተንበታል ለማለት አይቻልም። ይሄ ይሆን የቻለው የገበያ እድል ነው የሰጡት እንጂ የተመረተው ነገር ሁሉ ይወስዳሉ ማለት አይደለም። እነሱ በሚፈልጉት ጥራት፣ መጠን እና የማቅረቢያ ጊዜ የማቅረብ አቅም ይጠይቃል እና በሚፈልጉት ጥራት የማምረት ሁኔታ ይጠይቃል። እስካሁን ድረስ በተለይ የመጀመሪያዎቹ እንትኖች በደንብ ገና ኢንዱስትሪው በይበልጥ ተጠናከረ ስላልነበረ አልተጠቀምንበትም። ያለፈውም ጊዜ ቢሆን የሚፈለገውን ያህል አልተጠቀምንበትም። ዞሮ ዞሮ ግን ጥቅም ማግኘት ጀምረናል። ከሁሉም በላይ አሁን በይበልጥ እንጠቀምበታለን የምንለው አሁኑ ሰዓት በአሁኑ ሰዓት ለምንድን ነው የሚባለው? አሁን በተሻለ ደረጃ እንገኛለን። የውጭ ባለሀብቱም የሀገር ውስጥ ባለሀብቱም የተሻለ የማምረት አቅም አዳብረዋል። በዚህ በሚቀጥሉት ሁለት ሶስት አመታትም ከፍተኛ አቅም እንፈጥራለን። ለምንድን ነው አሁን አሁን ደግሞ በተለይ በዓለም ትላልቅ ገዢዎች የሚባሉ ወደ ሀገራችን እየገቡ ናቸው። ገዢዎች አሁን እንደነ ኤች ኤንድ ኤም የሚባል የስዊዲሽ ግን አለም አቀፍ ኔትወርክ ያለው ገዢ ኩባንያ፣ እንደነ ካርፉር የሚባሉ እንደነ ኦልማርት በለው ለወልማርት የሚያቀርቡ አሉ። ሌሎች እነዚህ ሀገራችን ውስጥ ገብተዋል። አሁን እነሱ በመግባታቸው ራሱ ለእነሱ የሚያመርቱ ባለሀብቶች ሁሉ እየመጡ ናቸው። ምን ያህል ግን ዝግጁ ናችሁ? ምክንያቱም እነህ ትልልቅ ኩባንያዎች በሚመጡ ጊዜ ወልማርትን ብንመለከት አጠቃላይ ካፒታላቸው የሳብ ሳሃራን አፍሪካ አጠቃላይ አመታዊ ምርት በሶስት እጥፍ ሊደርስ ይችላል። እንዲያውም ከእነኚህ ኩባንያዎች ጋር በምትደራደሩ ጊዜ፣ ገበያ በምትከፍቱ ጊዜ እንግዲህ ወልማርት የተለያዩ ሸቀጣሸቀጦችን ነው የሚሸጠው ከጉልት ቸርቻሪዎች ጀምሮ ህይወታቸው ይመለከታልና፣ ምን ያህል የሀገር ውስጥ ባለሀብቱን በሀገር ውስጥ ደግሞ የሚሰሩ ጥቃቅንና አነስተኛ የንግድ ተቋማትን እንዳይጎዳ አድርጋችሁ ነው የምታመጧቸው? ድርድሩ ምን ይመስላል? እስከዚህ በሚጎዳ መልክ ሳይሆን፣ የውጭ ኢንቨስተር መቼም ያው ኢንቨስት ካደረገ ቴክኖሎጂ ሽግግር ይገኛል። ትስስርም አለ። የውጭ ከኖረ እኮ ብቻውን አይሰራም። ያው ተሳስሮ ነው። ባለሀብቶችን የሚጎዳበት የለም። ኢምፕሎይመንትም ይፈጥራል። አቶ ታደሰ ሀይሌ የኢትዮጵያ የኢንዱስትሪ ሚኒስትር ዴታ ለሰጡን ማብራሪያ አመሰግናለሁ። አሜን እኔ ወንድም። ለእናንተም መልካም ጊዜ ወንድላችሁ አመሰግናለሁ። ተከታዩ ቅንብራችን ዘና የሚያደርገን ወደ አዲስ አበባ የሚያቆየን እዚያው የሚያቆየን ይሆናል። የሙዚቃው ንጉሥ ጥላሁን ገሰሰን በራሱ በጥላሁን ዘፈኖች ያስታወሰውና ያወደሰው ይለዋል እስክንድር ፍሬው ዳዊት ጽጌ ለሶስት ዓመታት የተካሄደውን የባለ አገሩ አይድል ውድድር አሸናፊ ድምፃዊ ሆኗል። ውድድሩ በጥላሁን የልደት ቀን ትላንት መስክረም አስራ ሰባት በደመቀ ሁኔታ መጠናቀቁን ጠቅሶ እስክንድር ፍሬው ተከታዩን አጠናቅረዋል። በአሜሪካ የሚካሄደውን አሜሪካን አይድል መነሻ ያደረጉ የኪነ ጥበብ ዘርፍ ውድድሮች በኢትዮጵያ መካሄድ ከጀመሩ እንሆ ወደ አስር ዓመታት ተቆጥረዋል። ከነዚህ ዋነኛው የሆነውና በሁለገቡ የኪነ ጥበብ ባለሙያ አብርሃም ወልዴ የሚዘጋጀው የባላገሩ አይደል ውድድርም ነው ትናንት በደማቅ ሁኔታ የተጠናቀቀው። ከአዲስ አበባ እስከ ክልል ከተሞች፣ ከተናጥል እስከ ቡድን ውድድሮች የተካተቱበት ይህ የባላገሩ አይደል ትናንት በሚሊኒየም አዳራሽ በተካሄደ ስነ ስርዓት ተጠናቋል። በተናጥል የዳንስ ውድድር ያሬድ ኬኔ አሸናፊ ሆኗል። ዳኞች ውጤቱን አስልተው በነገሩን መሰረት ከአራቱ የተናጠል ተወዳዳሪዎች መካከል ያሬድ ኬኔ አንደኛ ወጣ። አምስት የዳንስና የውዝዋዜ ቡድኖች ለፍጻሜ በደረሱበት የቡድን ውድድር ደግሞ ኢትዮጵያዊነት የባህላዊ የውዝዋዜ ቡድን አሸናፊ መሆኑ ይፋ ሆኗል። በዳኞች ተመዝነው በአድማጭ ተመልካቹ ምርጫ የከፍታ ድምፅ አግኝተው ከአምስቱ የቡድን የውዝዋዜ አባላት ውስጥ የአንደኝነት ደረጃን ያገኙት ኢትዮጵያዊነት ባላገሩ አይድል የማጠቃለያ ስነ ስርዓት የተካሄደው በኢትዮጵያዊው የሙዚቃ ንጉሥ በጥላሁን ገሰሰ የልደት ቀን ነው። በዚህ ሁለት ጥላሁን ገሰሰ የታሰበበት የታወሰበት የተሻለ መድረክ አልነበረም። ይህ በተለይ በድምፃውያን መካከል በተካሄደው የፍጻሜ ውድድር ተንጸባርቋል። ማህሌት ነጋሽ፣ ሜላት መንገሻ፣ ቢኒያ ምሸቱ፣ ባልከው ዓለሙ፣ ኢሳያስ ታምራት እና ዳዊት ጽጌ ለፍጻሜ የቀረቡ የድምፅ ተወዳዳሪዎች ነበሩ። በራሱ በጥላሁን ዘፈኖች ጥላሁንን እያሞገሰው ያስታወሰው ዳዊት ጽጌ አሸናፊ ሆኗል። የሦስት መቶ ሺህ ብር ሽልማትም ተበርክቶለታል።

ለዛሬው ዳዊት ጽጌ ጥላሁንን ለማሞገስ በተጫወተው አሸናፊም በሆነበት የራሱ የጥላሁን ዘፈን ልሰናበት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ባይ ፏፏቴ ኮርቶ በሚወርደው እንደ አንበሳ ሞገስ ልብን በሚያረደው በጆሮ ገብ ድምፅህ ጌታህን ለማክበር እንዲህ ብለማዜም ተመኝትህ ነበር በስውር ጥበብ ሳይገባኝ ያከበርከኝ በሰላም በጤና በሰንፈገ የከበብከኝ

አድማጮች ሰለሞን አባት አሁንም ኒውዮርክ ከተማ በተባበሩት መንግሥታት ድርጅት ስብሰባ ላይ ነው ያለው። በስልክ ተጨማሪ ወሬ ያሰማናል። የኢትዮጵያን ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝን ጨምሮ በጉባኤው እስካሁን ንግግራቸውን የማሰማት እድል ያገኙ ወይም ተራ የደረሳቸውን የአፍሪቃ መሪዎች ንግግር፣ በእነሱ ንግግር የተነሱ አበይት አነጋጋሪ ጭብጦች ነው በጥቂቱ የምናነሳሳው። ሰለሞን እንደምን ዋልክ? እንደምን አመሻችሁ እንደምን ዋላችኋል ላ በልክነህ እንደምን አመሻችሁን ወላ አድማጮቻችን አንተጋኩለቀ ነው ብዬ ነው። በቀደመው በቀደመው ዘገባ በጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ንግግር ከጠቀሰው የተባበሩት መንግስታትን እንደገና የማዋቀር ሀሳብ እንነሳ ሰለሞን። ይህን ሀሳብ በዚህ መድረክ ያነሱ ሌሎች የአፍሪቃ መሪዎች ነበሩ። አሁን ብዙዎቹ አንስተዋል፣ ይሄንን መብት ይሄንን ጥያቄ። ለምሳሌ የወቅቱ የአፍሪካ ህብረት ፕሬዚደንት የሆኑት ሙጋቤ አንስተውታል ይሄንን ጥያቄ። እንዲሁም የደቡብ አፍሪካው ፕሬዚደንት ጃከብ ዙማ አንስተውታል። በትናንትናው ዕለት ደግሞ የፈረንሳዩ ፕሬዚደንት ፍራንሷ ኦላንድም እንደዚሁ አንስተውታል። ብዙ መሪዎች ይህንን ጉዳይ እያነሱ እየጠቃቀሱ ይናገራሉ። እንደውም በዚህ ጉዳይ ላይ ጃኮብ ዙማ የደቡብ አፍሪካው ሲናገሩ ምን አሉ? አንድ ቢሊዮን ህዝብ ተረሷል። ጸጥታ ጥበቃ ምክር ቤት ውስጥ ተሳታፊ እንዳይሆን ና ምን ማለታችሁ ነው? እኛ እኮ እንደ ድሮ ቅኝ አይደለንም ነጻና ሉዓላዊ መንግስታት ነን ብለው በውሳኔ በአለም ውሳኔዎች ውስጥ የዚህ የአንድ ቢሊዮን ህዝብ ድምፅ ወሳኝ ቦታ እንዲኖረው ጠይቀዋል። ሌሎቹም ካነሷቸው መካከል ሮበርት ሙጋቤ ለምሳሌ ጠቅላላ ጉባኤውን ጭምር በአዲስ ሁኔታ እንዲነቃቃ ና በዋና ጸሐፊው ጥቆማና አመራረጥ ላይም ጠቅላላ ጉባኤው በግልጽነት የተሞላ ተሳታፊነት እንዲኖረው ጠይቀዋል እና ሌሎቹም ይህንን ጥያቄ እያነሱ በጣም ጉትጎታ አዘል የሆነ ንግግር ነው ሲያደርጉ የነበሩት። እንደውም በሺህ ዘጠኝ መቶ ዘጠና ሰባት አመተ ምህረት ጠቅላላ ጉባኤው እንደገና እንዲደራጅ የተባበሩት መንግሥታት ድርጅትም እንደገና እንዲዋቀር የተላለፈው ውሳኔ ነበረ። ይህንን ውሳኔ ሳናስፈጽም ሰባኛው አመት፣ ይሄ አሁን እየተከበረ ያለው ስላመለጠን ሊቆጨን ይገባል ብለዋል ሮበርት ሙጋቤ በዚህኛው በዚህ በትናንቱ ንግግራቸው ላይ። ስለዚህ እንዳ እንዳነሳልኝ ጥያቄ ብዙዎች ናቸው። ኃይለማርያም ደሳለኝ የሚያነሱት ጉዳይ በሌሎቹም እየተንጸባረቀና ጉጥጎታ እየተካሄደበት ነው። መልካም። ምናልባት ሁሉንም የሚያስማማው መዋቅራዊ ለውጥ ወይም በአዲስ መልኩ ይዋቀር የሚለው ሊሆን ይችላል። ሁሉም ግን በየራሳቸው ፍላጎትና ሁኔታ ውስጥ አሜሪካን ጨምሮ ከዚህ ቀደም የተነሳ ይመስለኛል። አንድምታውንም ሆነ የወደፊት ገጽታውን የሚኖሩ ሁኔታዎችን ምናልባት ሰፋ ባለ ውይይት ከባለሙያ ጋር ትመለስበታለን። ሰለሞን እንደው ፈጠን ብዬ ሰዓት ተሻምቼ ግጭቶችና የሽብር ፈጠራን ጉዳይ በተለይም ከአፍሪካ ጋር በተያያዘ ሰላምና መረጋጋትን በተመለከተስ ምን ያህል ትኩረት ሰጥቶታል? ጥሩ ጥያቄ ነው ያነሳኸው አሉላ። አስበው በዚህ ዘመን በዚህ ጊዜ የተባበሩት መንግሥታት ድርጅት ሲሰበሰብ የዓለም መሪዎች ናቸው የተሰበሰቡት፣ መጀመሪያ ሊያነሱት የሚገባ ጥያቄ ምን እንደሆነ መገመት ቀላል ነው። የጸጥ ባል የነበረ ማለት ነው። ስለዚህ ከዚህ የሽብር ፈጠራ ጉዳይ ጋር መሰረቱ ናቸው የሚባሉ ጉዳዮችን ሁሉ እያነሱ ብዙዎቹ መሪዎች ተናግረዋል። በጠቅላላ ጉባኤዎች ጉባኤ ላይ ንግግር ሲደረግ ነበረ። ትናንትና ከሰዓት በኋላ በፕሬዚደንት ባራክ ኦባማ የተመራ የጸጥታ ጥበቃ ጉባኤ ነበረ። እዛም ላይ በስፋት የተነሳ ጉዳይ ነው። እንደነ ፕሬዚደንት ሙሴቬኒን የመሳሰሉ መሪዎች አበክረው በዚህ ጉዳይ ላይ ንግግር አድርገዋል። ዛሬ ደግሞ በዚሁ በሽብር ፈጠራ ጉዳይ ላይ በአሁኗ ሰዓት በፕሬዚደንት ባራክ ኦባማ ተከፍቶ በምክትል ፕሬዚደንት ጆ ባይደን እየተመራ ያለ የሽብር ፈጠራ ጉዳይ ጉባኤ እየተካሄደ ነው ያለው። ስለዚህ ሰፊ ትኩረት የተሰጠው ጉዳይ ነው። የተለያዩ መሪዎች፣ የአፍሪካ መሪዎች በዚህ ላይ ንግግር አድርገዋል። እስካሁን ድረስ እኔ በቅርብ የተከታተልኳቸው የጅቡቲው እና የኬንያው መሪዎችን። ብዙ የሽብር ፈጠራ ጉዳይ ንግግሮች ጉዳይ አንስቶ ተናግረዋል። የኬንያው እሁሩ ኬንያታ በላይ ሀገራቸው የደረሱባትን ጉዳቶች ተናግረዋል። መልካም ሰለሞን፣ ሰዓታችን አለቀ። መልሰን እንመለከታለን። ሌሎች ጭብጦችም እንደሚኖሩ ተስፋ አድርጋለሁ አድማጮች። ከአሜሪካ ድምፅ ራዲዮ ከአማርኛ ቋንቋ አገልግሎት በ19፣ 22፣ 25 ሜትር ባንዶች እንዲሁም በናይል ሳት ከሶስት ሰዓት ጀምሮ በሚተላለፈው ስርጭት ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ አበቃ። የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ። አሁን ትግርኛ ይቀጥላል።